በርከት ያሉ ጊዜ በተደጋጋሚ ርዕስነት የቀረበው የግንቦቱ የኢትዮጵያ ብሔራዊ ምርጫ ዛሬም ተመልሶ በርዕስነት የመጣ ይመስላል። ዶክተር ከፋለ በእናንተ በኩል የኢትዮጵያ መንግስት በመደገፍ ካቀረባችኋቸው ወይም ከወጣችሁባቸው አራት ዓላማዎች እንደ አንዱ ቀርቧልና በተለይ የኢትዮጵያ ህዝብ በምርጫው ላሳየው ተሳትፎ እናመሰግናለን የሚለው ለምን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደጃፍ መቅረብ አስፈለገ? ከሱ ቢጀምሮ ዶክተር ከፋለ የመጀመሪያውን እድል ደርሰው ነስጡ። ኢትዮጵያ ውስጥ የተደረገውን ምርጫ አንደኛ በታዛቢዎች በኩል ከአፍሪካም ሆነ ከአውሮፓ የመጡቶቹ በተለይ አፍሪካዎቹ ሙሉ በሙሉ ያዩትና የደገፉት መሆኑን ከአውሮፓ የመጡት ደግሞ አንዳንድ ጥያቄ ቢኖራቸውም እነሱም ደግሞ ያው ሌጂትመት የሆነና ጥሩ ምርጫ እንደሆነ ነው የተናገሩት። ግን በመጨረሻ ማወቅ ያለብን የኢትዮጵያ ህዝብ በሰላም በሚያምንበት መንገድ የማምንበት ሊያስተዳድረኝ የምፈልገው መንግስትና ፓርቲ ይሄኛው ነው ብለው ማንም ሳያስገድደው በጉልበት እንዲመርጥ ሳያደርገው የመረጠበት ሁኔታ ነው እና ያንን ማክበር አለበት። የአሜሪካ መንግስትም ቢሆን ሚስስ ክሊንተንም በመሳሳትም ሆነ ወይም ሚስ ኢንፎርምድ በመሆን ፖላንድ ላይ፣ ኢትዮጵያ ውስጥ የተደረገውን አንዳንድ የሂውመን ራይትስ ኢሹም ሆነ ምርጫውን ኮሜንት ያደረጉበት ጉዳይ ሚስኢንፎርምድ ነው እና ትክክለኛውን ማወቅ አለባቸው። የኢትዮጵያ ህዝብ ድምፅ መከበር አለበት ከሚል አንጻር ጭምር ነው ልናሳውቃቸው። መልካም አቶ ኢሳያስ፣ ቀደም ሲል ዶክተር ከፍ ያለው ሲናገሩት የነበረው ይቅርታ ይደረግልኝና የዋልታ ፕሮፓጋንዳ ዜና ነው። ያገዛዙ ሚዲያዎች ወይም መገናኛ ዘዴዎች ያሰራጩት ነው። አዲስ ነገር የለውም በመሰረቱ እንደው በታሪክ እንኳን ዘጠና ዘጠኝ ነጥብ አራት በመቶ ምርጫ አሸነፍኩ ያለበት ሀገር የመጀመሪያው የወያኔ አገዛዝ ነው ያውም የውሸት ሳዳም ሁሴን እንኳን የምናውቀው አምባገነና አማቅ የሚባለው እንኳን ገዢ ዘጠና ስምንት በመቶ ነው አሸንፍ ጋር ታዛቢዎች ከመጀመሪያው እንኳን እንዳይገቡ የተደረገበትን ሁኔታ እንደው የረሳን እንዲመስላችሁ አልፈልግም። ዶክተር ከፍ ያለው ከአሜሪካ የሄዱ የተለያዩ ለመታዘብ የገቡትን እንኳን ወያኔ አገዛዝ አልቀበልም ያለበት ሁኔታ ነው። ከሱ ቀድሞ እንኳን ምርጫው ከመካሄዱ በፊት ቅድመ ሁኔታዎቹና መሬቱ እንዳልተስተካከለ ሁሉም ኢትዮጵያዊ የሚያውቀው ነው። ይህን የምንነጋገረው አሁንም ሰዎች ዛ በመሬት ላይ ላለውና መከራና ችግሩን ገፈቱን ለሚቀምሰው ህዝብ ነው የምንናገረው የወያኔን አገዛዝ የኢትዮጵያ ህዝብ እንደማይመርጠው በተደጋጋሚ አሳይቷል። የወያኔ አገዛዝ የአሁኑን ምርጫ የተጠቀመበት በመሳሪያው ሀይል ራሱን እንዲመረጥ አስተካክሎ ያደረገው መሆኑን የምናውቀው በሁለት በአስራ ዘጠኝ ዘጠና ሰባት ምርጫ ላይ አቶ ስብሀት ነጋ የህዋት አባት የሚባሉት ስብሀት ነጋ በሰጡት ቃለ ምልልሴ በማስረጃ ያለ ነው ከእንግዲህ ወዲህ የሁለት ሺህ አምስት እንደ አውሮፓን አቆጣጠር ምርጫ በኢትዮጵያ አይደገምም ነው ያሉን። እንደማይደገም ነው ያሳዩን። ነጻ ፕሬስ ኃይሎችን አፍነው የተቃዋሚ ኃይሎችን እንዳይንቀሳቀሱ አድርገው አሉ የተባሉትን የኢትዮጵያ መሪዎች ሊሆኑ የሚችሉትንና የህዝቡን ህሊና ሊናገሩ የሚችሉትን ከሀገር እንዲሳደዱ አድርገው በአስርታቱ የሚቆጠሩ በብዙ ሺ የሚቆጠሩትን ዘብጥያ ወርውረው ነው ወያኔዎች ዛሬ እንደገና ተመረጥም ብለው የሚነግሩ ይሄ እንደውም አለም ያወቀውን ነገር የአደባባዩን እንደውም መዋሸት አይገባም። የግብፅን ጉዳይ አስመልክቶ ነው ሰላማዊ ሰልፍ ያደረግነው ብለዋል ዶክተር ከፍያለው። የአባይን ተፋሰስ ጥቅም አስመልክቶ ኢትዮጵያን ብቻ የሚመለከት ጥያቄ አይደለም። ይሄ ጥያቄ ለብሔራዊ ጥቅማችን ለረዥም ጊዜ የኖረ ነው። ይህን ጥያቄ ዛሬ ወያኔ፣ ቀደም ሲል የመለስ አገዛዝ ከካይሮ ጋራ የተለያዩ ስምምነቶች ሲያደርጉ የቆዩበትን ሁኔታ እንዳለ እናውቃለን። ዛሬ የተነስቶ ዋሽንግተን ውስጥ ለሰላማዊ ሰልፍ የተዘጋጀው እዚህ ዲያስፖራ ያለውን አገር ወዳድ ኢትዮጵያዊ መንፈሱን ለመበረዝና ለመከለስ ነው እንጂ ከግብፅ ጋር ያለው ንግግር ሳይጠናቀቅ በዲፕሎማሲውም ደረጃ በዜና ደረጃ እንኳን ይሄ ተደረገ ተብሎ ያልተወራበት ሁኔታ ነው ያለ። ዛሬ ከየት መጥቶ እንደ ትልቅ ጭብጥ እንደሚወራ አልገባኝም። አሁን ያለው ኢትዮጵያ ላይ ያለው አገዛዝ ለኢትዮጵያ ብሔራዊ ጥቅም ደንታ የሌለው ነው የኢትዮጵያ ብሔራዊ ጥቅም ምኑ ነው መባል ያለበት ነው ይህንን ጥቅም ያስጠብቃልን ብለንም አንጠብቅም መልካም ዶክተር ከፋለ አዎ አይ ቲንክ አቶ ኢሳያስ አንድ ልክ ያለው ነገር የአሜሪካም መንግስት ሆነ ወይም የአውሮፓ ኮሚሽን አይደለም ስለ ኢትዮጵያ ምርጫ ጉዳይ ፋይናል ሴውን የሚሰጠው የኢትዮጵያ ህዝብ ነው እና እንዳልከው እኔም በሆነ አንተ ይሄን ነገር የምናስተላልፈው ለኢትዮጵያ ህዝብ ነው ይሄን ምርጫ ያካሄደው ማጆሪቲው አሁን በስልጣን ላይ ያለውን ፓርቲ የደገፈው ህዝብ እውነቱን ስለሚያውቀው እኔም አንተም እንግዲህ ለእነሱ ነው የምንነጋገረው ማለት ነው። በዛ በኩል ስምምነት አለ። ሁለተኛው ነገር ደግሞ ምንድን ነው? እኛ በዚህ በጠቀስናቸው አራት እና አምስት ነጥቦች ላይ ተሰልፈን ድጋፍ የምናሳይበት ጋ ድጋፍ ማሳየት የተሳሳተ ዜና ባላቸው ነጥቦች ላይ የሚራመዱ ሀይሎች እና መንግስቶች አሉ የሚለውን ለማስተካከል የመሞከር ያደረግ ነው። በጣም በጣም ሰክሴስፉል የሆነ ከአምስት መቶ እስከ ስምንት መቶ ኢትዮጵያውያን የተሳተፉበት ሰላማዊ ሰልፍ ነው። ያን ማድረግ መብታችን ነው። ያ ነገር ጥሩ ነው፣ ይጠቅማል ወይስ ምን ዋጋ አለው ማለቱ፣ ተመልካቹና እኛ አድሬስ የምናደርገው የኢትዮጵያ ህዝብና አለም የአለም መንግስት ይፍረድበት። አንተም ያነሳኸው በጣም ኢምፖርታንቱ ፖይንት ምንድን ነው ስለ ሁለት ልዩ ልዩ አገሮች የምናወራ እንመስላለን። እውነትም እንደዛ ነው። እኛ ስለ ትክክለኛው ኢትዮጵያ ጉዳይና ስለ ኢትዮጵያ ህዝብ ነው የምናወራው ነው የምንለው እንደ አቶ ኢሳያስ ስለማ እንደሚያወሩ አናውቅም። ያነሷቸውም ቻይና ለምሳሌ ኢትዮጵያ ውስጥ ከቻይና ጋራ ቻይና በአለም የታወቀች ሀይል ብዙ ጥሩ ጥሩ እድገቶች የሚታዩበት አገር ጋራ ኢትዮጵያ በጣም የጠነከረ ግንኙነት ያላት ቻይናዎች ደግሞ ኢትዮጵያ ውስጥ በጣም ብዙ ትላልቅ ነገር የሚያደርጉ እንዲያውም የቻይና ቋንቋ አፍሪካ ውስጥ በሙሉ ለአፍሪካውያን ወጣቶች በትምህርት መልክ መቅረብ አለበት የሚባል ደረጃ ስለሆነ እሳቸውም የሚያወሩት ስለምን አይነት ቻይና እንደሆነ አላውቅም። እሳቸው የሚያወሩት ስለምን አይነት ኢትዮጵያ እንደሆነች አላውቅም። አቶ ኢሳያስ፣ እኔ የማወራው ስለታረዘው፣ በመከራ ገፈት ስላለው በመቃ ቀንበር ስር ስላለው ኢትዮጵያዊ ነው ማወራው። በምልአት የሚቆጠር የትየለሌ ቁጥር ያለውን ሕዝብ ነው ማወራው። ያንን ቅዱስ ሕዝብ ነው ማወራው። አምባገነን ገዢዎች፣ ዘረኛ ገዢዎች፣ ጎሰኛ ገዢዎች እየከፋፈሉ፣ በልዩነቱ እየሰነጠሩ የሚገሉት የሚያስ ስለሚያሳድዱት ሕዝብ ነው የምናገረው። ስለ ቻይና እንነጋገር። ከእርሳቸው መቼም ዶክተር ከሚባሉ ሰው ይሄንን አልጠብቅም። ቻይና ኢትዮጵያ ውስጥ ያደረገችው ምንድን ነው? ከበስተጀርባው ምን አለው ብሎ መጠየቅ እኮ ይቻላል። ቻይና ዛሬ አንድ ሺህ የሚጠጉ ካምፓኒዎች ኢትዮጵያ ውስጥ አሏት። በእነዚህ ካምፓኒዎች ውስጥ የሚሰሩት በሙሉ ቻይናዎች ናቸው። የኢትዮጵያ ሰራተኛ ኃይል የስራ መደቡ ኃይል እየጠፋብን ነው። አሁን በቅርብ በተደረገ ጥናት፣ በሁለት ሺህ ስምንት በተደረገ ጥናት አዲስ አበባ ዩኒቨርሲቲ የተደረገ ጥናት እንደሚያመለክተው ቻይና ተረፈ ምርቷን ርካሽ ምርቷን ኢትዮጵያ ውስጥ በማስገባቷና ርካሽ በመሸጡ የተነሳ ኢትዮጵያ ውስጥ ያሉ አገር በቀል ወንዝ አፈራሽ የሆኑ የንግድ ድርጅቶች፣ አምራች ተቋሞች፣ የጨርቃ ጨርቅ፣ የጫማ የመሳሰሉት ፋብሪካዎች እየተዘጉ የጎጆ ኢንዱስትሪዎች እየከሰሙ ናቸው ያሉት። ዛሬ ኢትዮጵያ ውስጥ ማንደሪን ቋንቋ ይሰጣል ይባልልኛል። የቻይናን ተጽዕኖ የማስፋት ስትራቴጂያዊ ጥቅም እኮ ነው። ዛሬ አንድ ሚሊዮን የሚጠጉ በአፍሪካ ውስጥ ይገኛሉ። የዛሬ ሰላሳ ዓመት ድረስ እስከ ሶስት መቶ ሚሊዮን የሚጠጉ ቻይናዎችን ወደ አፍሪካ የማጓጓዝ እቅድ ያላት ሀገር ናት። ይቺ ሀገር ትናንትና የነበረንባት እኮ ነው። በኮሚኒስት ስርዓት ውስጥ ያለች እኮ ናት። አሁንም በአንድ ፓርቲ ስር፣ በአንድ አምባገነን ፓርቲ ስር እድገት ይገኛል የሚለውን ሀሳብ መለሰ ዜናዊ ዶክተር ከፊያሉ የሚደግፏቸው ዶክተር መለሰ ዜናዊ ያዋቀሩትና አሁን ሊያዋቅሩልን የሚፈልጉት በአንድ ኢህአዴግ በሚባል ስር ኢትዮጵያን ለዘላለም የመግዛት ስሜት ከቻይና የመነጨ ነው። ይህንን ነው የምንቃወም።